ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ያልተገደበ መድረስ ይሉት ነበር። አምፌተር ላይ አክሰስ ነው የተጠየቀው የነበረው። ይሄ ተፈቅዷል፣ ኖቲፍ አድርጋችሁ ብቻ ሂዱ ተብሎ እንግዲህ በዚህ ሁኔታ እየተንቀሳቀሱ ነው ያሉት። አንዱ እሱ ነው። ሌላው ሰብአዊ መብት ጥሰት አለና ነጻ በሆነ ገለልተኛ አካል ይጣራ ነው፣ እሺ ተብሏል። ሶስተኛ የሰብአዊ መብት ተደራሽነትም የተሻሻለ እየሄደ ያለበት ሁኔታ ነው ያለው። እውነታው ይሄ በሆነበት ሰዓት የለም፣ ይሄ አልሆነም ብሎ ሚክድ ኃይል ከመጣ ምንም ማድረግ አይቻልም። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በኢትዮጵያ በትግራይ ክልል ውስጥ መፈጸሙ ተዘገበ ያሉት የጭካኔ አድራጎትና እየተባባሰ የመጣው ያሉት ሁኔታ አገራቸውን ያሳሰባት መሆኑን አስመልክቶ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትና ዕለት ያወጡትን መግለጫ ከተቃወሙበት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የኢትዮጵያን ሉዓላዊ ድንበር ጥሶ ወረራ የፈጸመውን የሱዳን ሰራዊት ጉዳይ አስመልክቶ መንግስት ፈጣን እልባት ሊሰጠው ይገባል ሲሉ በአካባቢው በእርሻ ስራ የተሰማሩ ባለሀብቶችና ነዋሪ ነዋሪዎች ተናገሩ። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ የካቲት 22 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ከእለቱ ዜና አቅራቢ ቆንጅ ታየ ከቴክኒክ አቀናባሪው ንጉሱ ታምሬና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በትግራይ ክልል በአሁኑ ወቅት ያለውን የጸጥታ ችግር በመቅረፍ ለሁሉም ተጎጂዎች የዕለት ደራሽ ምግብ እንዲያገኙ መደረግ አለበት ሲል አረና ትግራይ ለዲሞክራሲ ፓርቲ አሳሰበ። ፓርቲው ዛሬ ባወጣው መግለጫ ትግራይ ክልል ውስጥ ላለፉት ሶስት ዓመታት ይጎሸም የነበረውን የጦርነት ነጋሪት ለማስቀረት ብዙ ጥረት ማድረጉን ገልጾ ነገር ግን ሐሳቡ ተቀባይነትን ሳያገኝ ቀርቷል ብለዋል። አያይዞም ጥቅምት 24 ሰሜን እዝ ላይ ጥቃት ከተፈጸመ በኋላ ፓርቲው ቀደም ብሎ የነበረው ፍርሃት በይፋ ገሃድ መውጣቱን ነው የገለጸው። ከዚህ ጦርነት በኋላ አሁን በትግራይ ያለው የሰብአዊ ቀውስ ሁኔታ እጅግ አሳሳቢ መሆኑን ገልጾ ግድያ፣ ዘረፋ፣ ሴቶች ላይ የደረሰው ወሲባዊ ጥቃት፣ መፈናቀሉና ሌሎች የሰብአዊ መብቶች ጥሰቶች እንደሆኑ ዘርዝሯል። እስካሁን የወጡት ሪፖርቶችም በትግራይ ክልል የደረሰውን በደል ሙሉ ስዕሉን አያሳዩም ያለው ፓርቲው፣ በመሆኑም ችግሩን ለመቅረፍ አማራጮች ናቸው ያለውን ስድስት ነጥብ አስቀምጧል። በአሁኑ ሰዓት ያለውን የጸጥታ ችግር በመቅረፍ ለሁሉም ተጎጂዎች የዕለት ደራሽ ምግብ እንዲያገኙ መደረግ እንዳለበት፣ ሕዝቡ የዕለት ተዕለት ተግባሩን እንዲያከናውን የተዘጉ የመንግስት ተቋማት እንዲከፈቱ፣ የሰው ኃይል እንዲመደብ፣ በአማራ ክልል የተያያዙ አካባቢዎች ህገ መንግስቱን ተከትሎ መቋጫ እስከሚበጅለት ድረስ በትግራይ ክልል መስተዳድር ስር እንዲቀጥሉ ሲል ፓርቲው ጠይቋል። መንግስት የኤርትራ ሰራዊት የለም ቢልም በአሁኑ ሰዓት በሰራዊቱ ስለሚደርሱ ጥፋቶች መረጃዎች እየወጡ መሆኑን በመግለጫው የጠቀሰው አረና የደረሱት ጥፋቶች በገለልተኛ አካል እንዲጣሩና ሰራዊቱም አገሪቱን ለቆ እንዲወጣ እንዲደረግ ጠይቋል። ጣርቶም ንብረት የተወረሰባቸውም ሆነ የወደመባቸው ሰዎች እንዲመለስላቸውና ካሳ እንዲሰጣቸው ሲል ጠይቋል። በትግራይ ክልል የደረሰው ውድመትም ሆነ የሰብዓዊ መብት ጥሰት ሁሉንም ኢትዮጵያዊ የሚመለከት በመሆኑ እያንዳንዱ ዜጋ በራሱ ወገኖች ላይ እንደተፈጸመ ቆጥሮ ለዘላቂ መፍትሄ እንዲተባበር አረና ጠይቋል። አድማጮች ከአረና ፓርቲ የሕዝብ ግንኙነት ጋር የተደረገው ቃለ ምልልስ በነገው ምሽት ይቀርባል። ኬንያ የምስራቅ አፍሪቃ ሀገሮች ማህበረሰብ ሊቀመንበርነቱን ተረክባለች። ለባል ሀገሮቹ ጉባኤ ቅዳሜ ዕለት በርቀት በኢንተርኔት አማካይነት የተከናወነ ሲሆን የኬንያ ፕሬዚደንት እሁሩ ኬንያታ ሊቀመንበርነቱን ከሩዋንዳ አቻቸው ከፖል ካጋሜ ተቀብለዋል። ገልሞን ለዘገባው አመሰግናለሁ። ማዕከላዊ አፍሪካ ሪፐብሊክ ውስጥ ካለፈው ታህሳስ ወር የመጀመሪያ ሳምንት ወዲህ ከቀያቸው የተፈናቀሉት ሰዎች ቁጥር ወደ 240 ሺህ እንደሚገመት የተባበሩት መንግስታት ድርጅት የረድኤት ሰራተኞች ተናገሩ። መፈናቀሉን ያስከተለው በሀገሪቱ እንደ አውሮፓውያን አቆጣጠር ታህሳስ 27 ቀን የተካሄደው ምርጫ አስቀድመው ለማደናቀፍ የተነሱ ራሳቸውን የለውጥ አርበኞች ጥምረት ብለው የጠሩ አማጺያን ባደረሷቸው ጥቃቶች ምክንያት እንደሆነ ተገልጿል። አማጺያኑ በመቀጠልም የተመራጩን ፕሬዚዳንት ፎስቲን ቱዋንዴራ መንግስት ለመበጥበጥ ጥቃታቸውን ቀጥለዋል። በአሁኑ ሰዓት አማጺያኑ የሀገሪቱን ሁለት ሶስተኛ ግዛት እንደተቆጣጠሩ ነው የተገለጸው። በዚህም የተነሳ በሀገሪቱ ሰብአዊ ቀውስ እየተባባሰ መሆኑ ተጠቁሟል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጦርነት በዳሸቀችው በየመን የከበደ ረሃብ ምክንያት በሚሊዮኖች የተቆጠሩ ዜጎች እንዳያልቁ ለመከላከል ለጋሾች አራት ቢሊዮን ዶላር ገደማ እርዳታ እንዲሰጡ የተባበሩት መንግስታት ድርጅት ዋና ጸሐፊ ተማጽኖ አቅርበዋል። አንቶኒዮ ጉቴሬሽ የመንግስታቱ ድርጅት ስዊዘርላንድና ስዊድን በጠሩት የየመን እርዳታ ቃል መገባቢያ ጉባኤ ላይ ባደረጉት ንግግር የከበደ ቸነፈር የመን ላይ አፍጥጦ መጥቷል። በሚሊዮኖች የተቆጠረ ሕዝብ በረሃብ እንዳያልቅ ከፈለግን አሁኑኑ ተሽቀዳድመን እንድረስ ሲሉ ተማጽኖ አሰምተዋል። የሚያንማር መሪ ኦንሳንሱቺ ዛሬ ሰኞ ፍርድ ቤት ቀረቡ። ከአንድ ወር በፊት እሳቸውና ሌሎቹ የሲቪላዊ መንግስት አባላት በጦር ኃይሉ ከስልጣን ተወግደው በቁጥጥር ስር ከዋሉ ወዲህ ሳንሱቺ ለመጀመሪያ ጊዜ መታየታቸው ነው። የሰባ አምስት ዓመቷ የሚያንማር ርዕሰ ብሔር በዋና ከተማዋ ናይፒያታው በበይነ መረብ ቪዲዮ አማካይነት ችሎቱ ፊት የቀረቡ ሲሆን እንዳየኋቸው ከሆነ በደህና ሁኔታ ላይ ያሉ ይመስላል ብለዋል ጠበቃቸው። በዛሬው ችሎት አቃቤ ሕግ ሁለት አዳዲስ ክሶችን ያቀረበባቸው መሆኑን የገለጹት ጠበቃው አንደኛው ክስ ሕዝባዊ አመፅ አነሳስተዋል፣ በሁለተኛው ደግሞ የቴሌኮሙኒኬሽን መሳሪያን ያለፈቃድ መጠቀም የሚከለክለውን ሕግ ጥሰዋል ተብለው ተከሰዋል። በዚህ እንዳለ የሚያንማር የጸጥታ ኃይሎች ዛሬ ያንጎን ከተማ ላይ የተቃውሞ ሰልፈኞች ላይ አስለቃሽ ጋዝና በጩኸት ማባረሪያ ፈንጂ ተኩሰውባቸዋል። ትናንት በሀገሪቱ ዙሪያ በተካሄዱ የተቃውሞ ሰልፎች ላይ 18 ሰዎች የተገደሉ ሲሆን ከ30 በላይ ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ልዩ ራፖርተር ታም አንድሩስ ባወጡት መግለጫ የድርጅቱ አባል ሀገሮችና የጸጥታ ምክር ቤቱ የሚወስዳቸውን አማራጭ እርምጃዎች የዘረዘሩ ሲሆን ወታደራዊው አገዛዝ በህዝቡ ላይ የሚፈጸመውን ጥቃት ሲያባብስ ዓለም አቀፉ ማህበረሰብ አጸፋ እርምጃውን ጠንከር ማድረግ ይኖርበታል ሲሉ አሳስበዋል። ትናንት ዩናይትድ ስቴትስ ደም ያፋሰሰውን የሚያንማር የጸጥታ ኃይሎች እርምጃ አውግዛዋለች። ማዕቀብ ልትጥል እንደምትችልም ፍንጭ ሰጥታለች። የአውሮፓ ህብረትም በተቃዋሚዎች ላይ የሚፈጸመው የኃይል ጥቃት በአስቸኳይ እንዲቆም አሳስቧል። በኮቪድ-19 ዜናዎች በአለም ዙሪያ የኮቪድ-19 ክትባት መከተብን የሚደግፉ ሰዎች ቁጥር በርካታ ሀገሮች ካለፈው የአውሮፓውያን አመት መጨረሻ ገደማ ከነበረው ጋር ሲነጻጸር ከፍ እያለ መሆኑን አንድ ዓለም አቀፍ ጥናት አመለከተ። በተለይ ብሪታንያና ስዊድን ውስጥ መከተቡ ነው የሚሻለው የሚለው ሰው ቁጥር መጨመሩን ነው ይህ ጥናት ያመለከተው። ኤክስት ሲኤንሲ የተባለ የኮሚኒኬሽንስ ኩባንያ ዛሬ ባሳተመው ጥናቱ ያካተታቸው ብሪታንያ፣ ፈረንሳይ፣ ጀርመን፣ ጃፓን፣ ስዊድን እና ዩናይትድ ስቴትስ ነው። ብሪታንያ ውስጥ ባለፈው መስከረም ወር እንከተባለን እንጂ ያሉት 65 ከመቶ ተጠያቂዎች ሲሆኑ አሁን ወደ 89 ከመቶ ከፍ ማለቱን አመልክቷል። ስዊድን ውስጥ ደግሞ 51 ከመቶ የነበረው በአሁኑ ጊዜ 76 ከመቶ መሆኑን ነው ይህ ጥናት የገለጸው። በዚህ ጥናት መሰረት በዓለም አቀፍ ደረጃ 68 ከመቶ ወንዶች የኮቪድ-19 ክትባት መውሰድን ሲደግፉ ከሴቶች ደግሞ 55 ከመቶ መሆናቸውን ጥናቱ ጨምሮ አውስቷል። በዩናይትድ ስቴትስ ዜናዎች ደግሞ የሀገሪቱ የበሽታ ቁጥጥርና መከላከል ማዕከል የምክክል ኮሚቴ ጆንሰን ኤን ጆንሰን ኩባንያ የተሰራው የኮቪድ ክትባት ከ18 ዓመት በላይ ለሆኑ ሰዎች እንዲሰጥ ትናንትና ሙሉ ድጋፉን ሰጥቶታል። ሲዲሲ ምክረ ሀሳቦች አሳሪም ባይሆኑ በሕክምና ተቋማትና በባለሙያዎች በስፋት የሚከበሩ ናቸው። የኮሚቴውን ድጋፍ ተከትሎ የሲዲሲ ዲሬክተር ሮሼል ወለንስኪ አጽድቀውታል። ቀደም ብሎ ቅዳሜ ዕለት የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ ለጆንሰን ኤን ጆንሰኑ ክትባት በይፋ ፈቃድ ሰጥቷል የዩናይትድ ስቴትስ አስተዳደር ከፍተኛ ባለስልጣን እንዳስታወቁት እስከ ነገ ማክሰኞ ጠዋት በሚኖረው ጊዜ ውስጥ አራት ሚሊዮን የጆንሰን ኤን ጆንሰን ክትባት በየቦታው ይከፋፈላል የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ፍሎሪዳ ውስጥ በወግ አጥባቂዎች የፖለቲካ ተግባር ጉባኤ ሲፓክ ላይ ባደረጉት ንግግር የፕሬዚደንት ጆ ባይደንን ፖሊሲዎች ነቅፈዋል። ትራምፕ ስልጣን ካስረከቡ ወዲህ ያደረጉት የመጀመሪያ አብይ ንግግራቸው ሲሆን የሪፐብሊካኑ ፓርቲ መሪ መሆናቸውንም አስረግጠው አስታውቀውበታል። አራት ዓመታት በኋላ እንደገና ለፕሬዝደንትነት ይወዳደሩ እንደሆነ በእርግጠኝነት ባይናገሩም ፍንጩን ግን ሰጥተዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ የካቲት 22 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መስረት ወደ ቀዳሚው የዕለቱ አቤር እስከ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ይሄ ሁላችን የምናደረገ ነው። ዝና መጣ ሲባል ጃንት ላይ ኮፍያ አርገን መጠለያ እንፈልጋለን። ቫይረሶቹም በሚያጋጥማቸው ነገር ራሳቸውን መቀየር የተለመደ ነገር ነው። አንዳንዶቹ የመራባታቸው ፍጥነት እስከ ሀምሳ ፐርሰንት የጨመሩ ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል እና ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። የኮቪድ-19 መከላከያ ክትባቶችንና የድህረ ኮቪድ ፈተናዎችን አስመልክቶ በምሽቱ ሐኪሞን ይጠይቁ ይመለሳሉ። በሁለተኛው አጋማሽ ጠብቋቸው፣ አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ የኢትዮጵያን ሉዓላዊ ድንበር ጥሶ ወረራ የፈጸመውን የሱዳን ሰራዊት ጉዳይ አስመልክቶ መንግስት ፈጣን እልባት ሊሰጠው ይገባል ሲሉ በአካባቢው በእርሻ ስራ የተሰማሩ ባለሀብቶችና ነዋሪዎች ተናገሩ። ሰሞኑን በተለያዩ የመገናኛ ብዙኃን በኢትዮጵያ መንግስት የሚደገፍ የአማራ ሚሊሻና ልዩ ኃይል የሱዳን ሰራዊትን ከአካባቢው አስለቅቋል የሚባለው ዜናም እውነት አይደለም ሲሉ የአካባቢው ነዋሪዎች ገልጠዋል። አስቴር ምስጋናው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን አስተያየት አክላ ተከታዩን አድርሳናለች። መተማ ዮሐንስ ላይ በ1300 ሄክታር መሬት ላይ የተለያዩ ሰብሎችን አልምተው እንደነበር ያስታውሳሉ። አቶ አደራጀው አስማማው ለአሜሪካ ድምፅ በሰጡት ቃል ጥቅምት 292013 ዓ.ም ሰብሉን በመሰብሰብ ላይ እንዳሉ በሱዳን ሰራዊት አካባቢው መወረሩን ያስታውሳሉ። የሱዳን ጦር የእርሻ ማሳቸውን የወረረው ስፍራው ላይ የነበረው የኢትዮጵያ መከላከያ ሰራዊት ለቆ በወጣ በሁለተኛው ቀን እንደነበረ ገልጸዋል። የሱዳን ጦር ወደ አካባቢው እንደገባ ንብረት መዝረፉን የተናገሩት አቶ አደራጀው ወታደሮቹ ካምፕ ላይ የነበረ ወፍጮ፣ የጋራዥ ቀን ሌሎችም ቁሳቁሶችን እንዲሁም ነዳጅ ዘርፈው መውሰዳቸውን ተናግረዋል። ወደ ሀያ ስድስት ሚሊዮን ይሆናል። ይሄ ሳ ብሎ ብቻ ነው። አንደኛ መቼ ነው የወሰዱት? በቃ መጨረሻ ትንሽ ሽከፋ ላይ ማለት ነው። ሰራተኛን ጊዜ ወደ ሶስት መቶ አምሳ ሰራተኛ ነበረ። ሽከፋ ላይ ነበር። አንዲት ኮንትራት ሳያነሳ አባረሩ ና ያው እነሱ መጡ ሸከፉት ማለት ነው። አለማቸው ለዘርፊያ ነው በቃ ከጥተ እንደመጡ በጣም

የሚችል የሱዳን ሰራዊት ወታደራዊ ቁጥሩን እየጨመረና ከባድ መሳሪያ እያስጠጋ መሆኑን በንግድ ስራ የሚተዳደሩት የሽንፋ ቀበሌ ነዋሪ አቶ እያዩ ፍቃዱን ገልጸዋል። የአማራ ክልል ልዩ ኃይልና ሚኒሻ የሱዳን ሰራዊትን አስለቅቋል እየተባለ ሰሞኑን በተለያዩ የመገናኛ ዘዴዎች የሚነገረውም እውነት አይደለም ብለዋል አቶ እያዩ። በእኛ ቀጠና በዚህ ከጓራ ተሽ እስከ መተማ ባለው በዚህ ሳይድ ማለት ነው ልጆች የሉም። አሁንም በደለሉ መስመር ደውዬ ነበር፣ እዛ አካባቢ ያሉ ልጆች ደወልኩላቸው። የሰማ ነው ነገር የለም። ጠዋትም ይህን ዘገባ ሆናችን እንዳልሽ ጠዋት ሰንተነዋል። በዜና መግብ በየትኛው አካባቢ እንዲሆንም ልናውቁ አልቻለም እንጂ በእኛ መስመር የለም። ሱዳኖች አሁን እያመጡ እያስጠጉ እያስጠጉ ነው። ከባድ መሳራ እያመጡ እያስጠጉ ነው። በመተማ ወረዳ የቱመንት መንዱካ ቀበሌ አስተዳዳሪ አቶ አለሟወቀ በደለሉ አካባቢ የሰራዊት እና የከባድ መሳሪያ እንቅስቃሴ እንዲሁም የተኩስ ድምፅ እንዳለ መስማታቸውን ጠቅሰዋል። በወረዳው ቲያ ተብላ በምትጠራው ስፍራ ማዶ በሚገኘው የአርሶ አደር ማሳ ላይም ዛፍ እየቆረጡ በማክሰል ከፍተኛ የደን ውድመት እያደረሱ ናቸው ብለዋል። አንድ ኪሎ ሜትር በማይሞላ የሁለቱም ህዝቦች በሚኖሩበት አካባቢና ቀጠና እንዲህ አይነት ወታደራዊ እንቅስቃሴ ማድረግ በራሱ ተገቢ እንዳልሆነ ማህበረሰቡ በትዝብት እያየ ነው። ሰራዊቱም ያ በትዝብት እየተከታተለው ነው እና እዚ አካባቢ እንዲህ አይነት ጫና ሊያሳድር በሚችል እይታ እየተንቀሳቀሱ ያሉበት ሁኔታ አለ። ሌላው ከሱ ዝቅ ብሎ የእነሱ አንዲት መንደር አለች። ይህ ምትባል ሲሀ ከነሱ መንደር ማዶ ለማዶ ያለው በሙሉ የኛ አርሶ አደር የያዘው የእርሻ ቦታ ነው። እዚህ የእርሻ ቦታ ተሻግረው በክሰል ስም ነው። ክሰል እንጨት የሚቆርጣለ የክሰል እንጨት በሰፊ አርቴ አበሻ አርሶ አደር የያዘው መሬት ላይ ተሻግረው እንጨት ይቆርጣሉ። በእኛ አድማሉ በስፋት ክሰል እየተከሰለ ወደ ምድረ ሱዳን ነው የሚጫን። እዚህ ላይ ምናልባት እንደው ለምሳሌ የማን እርሻ ላይ የሚለውን በንጭጭር ለመስጠት እንዳለው አማራ የሚ የሚባል አንድ ባለሀብት አለ። አምሳ ሄክታር መሬት አሁን እሱ ላይ ሰፊ የከሰል ስራ እየተሰራ እንጨት ደን እየወደመ ያለበት ሁኔታ አለ። ሌላው አጠቃላይ የዚህ አካባቢ ያለውን እርሻ በስፋት አሁን እየቆረጡ እየተጠቀሙበት ነው። እዚህ አዋሳኝ ያሉ እርሻዎች በሙሉ አሁን የነሱ ሰው ነው እየቆረጠ የሚጠቀምበት። ይህን እንጨት የሚቆርጠው ደግሞ የእነሱ ታጣቂ ኃይል የሆነ በነሱ አባባል ቢፋሰ እየተንቀሳቀሰ ነው እያስቆረጠ ያለው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ደሳላይ ጣሰው በኢትዮጵያና በሱዳን የድንበር ላይ ያለው ሁኔታ መባባሱንና የሱዳን ወታደሮች በአራት አቅጣጫ ወደ አርባ ኪሎ ሜትር ጥሰው መግባታቸውን አመልክተዋል። ከሁለት መቶ በላይ ያርሶ አደር ንብረት ወድሟል። ይሄ ወደ አንድ ዲዜምብር በላይ የሚሆን ገንዘብ እንደወደመ ከአራት መቶ ሀምሳ እስከ አምስት መቶ የሚሆን አባወራና ማወራ እንደተፈናቀሉ ከአንዲት ሰባት መቶ ሀምሳ በላይ በነብስ ደረጃ በዚህ መፈናቀል ጉዳት እንደደረሰባቸው የሰላም በር የምትባል ቀበሌ ሙሉ በሙሉ በተለያየ መንገድ እንደወጥሟል በማቃጠልም ንብረት መዝረፍ ይሄን ከዚህ በፊት መረጃ ሰጠን፣ አየር ላይ ሙሏል፣ ያለው ተጨባጭ እውነታ አሁንም እሱ ነው። ከዛ ወዲህ በየጊዜው አሁንም ተጨማሪ አዳዲስ ነገሮች ለማዝ ሞተራይዝ የሆኑ መሳሪያዎች በቀላል በቀበሌ ወይም በሎካል የጸጥታ መዋቅር ሊመከት የማይችሉ እንደ መድፍ፣ ሞርተር መሳሪያዎች የመተኮስ ተጨማሪ ጉዳት እያደረሱ የመውጣት እንቅስቃሴዎች አሉ። አሁንም ያኔ ከያዙት ቦታ ወደ ኋላ የተመለሱበት የምናውቀው ቦታ የለም። አሁንም ቦታ ይዘው ወረው እንደተቀመጡ ነው ያለው ተጨባጭ ነገር ይ በተለያዩ መገናኛዎች ለሚሰራጨው መረጃም እንዲህ ብለዋል። የአማራ ሚሊሻ፣ የአካባቢ ጸጥታ መዋቅር ይህ ከቀጠና አሳንሶ ሀገርን ከመውረር ብላይ አሳንሶ ለማሳየት የሚደረግ አሁንም ሁለት ጊዜ ክደት ነው እንጂ በእኛ በኩል ያጠቃነውም ያስለጠቅነውም ቦታ የለም። ለግጭት እና ለጦርነት ብለን አስበንም የተንቀሳቀስን አልቆየንም። ራሳችን ቀጠናችን በማንጠብቅበት እና ከጅንተው ጋር በነበርንበት ጊዜ ሙሉ አቅማችን ወደ ተለያዩ አቴንሽናችን ወደ ተለያዩ ቦታ እንደሄደ አስበው ነው ያደረጉት። ይሄ አሁን ላይ መንግስት በሰላማዊና ዲሞክራሲያዊ በሆነ መንገድ ይፈተዋል ብሎ ህዝቡ እየጠበቀ ነው አሁን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ስለ ጉዳዩ ጠይቀናቸው ነበር። ያለኝ መረጃ የሱዳን ወታደራዊ ኃይል እኛ ወደ ሰሜኑ የሀገራችን ክፍል የህግ የበላይነት ለማስከበር ፊታችንን ባዞርንበት ሰዓት ኢትዮጵያን መሬት መያዛቸውን፣ ኢትዮጵያን ንብረት መዝረፋቸውን እና ይሄ ደግሞ በፉከራ የታጀበ እንደነበር እስካሁን ድረስ እስከቅርብ ጊዜ ድረስ የህገ ወጥ ስራ መስራታቸው ነው። ኢትዮጵያ በኩል ያው ከዚህ ቀደም የህገ ወጥ ነው ነበራችሁበት ተመለሱ እና የድንበር ጉዳይ ቆየ ጉዳይ ነው በሁለታችን መሀል፣ እሱን ነበረና አግባብ እንደራደርበታለን የሚል ነው። ከሰሞኑ ግን በኢትዮጵያ መንግስት የሚደገፍ ሚሊሻ ሰሞኑን በውስጥ የማጥቃት እርምጃ አንዳንድ እሱን ዝርዝር መረጃ አለኝ። ማስቴር ግን ሰሞኑን በድንበር ላይ ግጭት ነበር የለም ይህንን ነው መረጃ ያለኝ የሚያልኩት እነሱ ያለ አግባብ የኢትዮጵያን ህጋዊ መሬት መያዛቸውንና ያላ አቋማቸውን ትክክለኛ እንደሆነ መሬታቸውን እንዳስመለሱ በየሚዲያው ህገወጥ አመለካከቶች ሲራመዱ ነው የተስተዋለው። ይሄ ነው ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ነው ባህር ዳር ስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትናንት በስቲያ ያወጡት መግለጫ የኢትዮጵያን ሉዓላዊነት የሚጋፋ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ለወዳጅ መንግስታት ሁኔታውን በትክክል እንዲገነዘቡ በማስረዳትና በውይይት የተዛባውን ለማቃናት ኢትዮጵያ ጥረት እንደምታደርግም የሚኒስትሩ ቃል አቀባይ ጨምረው ገልጠዋል። ለዝርዝሩ መለስካቸው አምሃ። የዩናይትድ ስቴትስ ሴክሬታሪ ኦፍ ስቴት ወይም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የብዙ ድርጅቶች ዘገባ ብለው የጠቀሱትን በመንተራስ አሁን በዚያ ክልል ይታያል ያሉትን የሰብአዊ እርዳታ ሁኔታዎችንና የሰብአዊ መብቶች ጥሰቶችን አገራቸው አጥብቃ እንደምታወግዝ ተናግረዋል። የኢትዮጵያ መንግስትም ባለፈው አርብ የካቲት 19 ቀን ይፋ በተደረጉ መግለጫዎች የተፈጸሙ የሚባሉ የሰብአዊ መብቶች ጥሰትና የወንጀል ድርጊቶች ሁሉ እንደሚመረመሩ እንዲያውም ለዚህ ሥራ ዓለም አቀፍ ትብብርም እንደሚቀበል ላቀረበው ጥሪ ዩናይትድ ስቴትስ እውቅና እንደምትሰጥም ገልጸው፣ የኢትዮጵያ መንግሥት መውሰድ አለበት ያሉትን እርምጃ ይፋ አድርገዋል። ሴክሬታሪ አንቶኒ ብሊንከን የኤርትራ ኃይሎችና የአማራ ክልል ኃይሎች ከትግራይ ክልል በአስቸኳይ እንዲወጡ ይህም የኢትዮጵያ መንግስት መውሰድ ያለበት አይነተኛ እርምጃ እንደሆነ አስታውቀዋል። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል የሰጠው ምላሽም የአሜሪካ መንግስት በኢትዮጵያ የውስጥ ጉዳይ ላይ የሰጠው ትዕዛዝ መሰል ሙከራ፣ በተለይም የአማራ ክልል ኃይሎችን የተመለከተው እንደገና የማሰማራት ጥያቄ የሚያሳዝን ነው ይላል። ቪኦኤ በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የሚኒስቴሩን ቃል አቀባይ አምባሳደር ዲና ሙፍቲን ጠይቋል። ኢትዮጵያ ውስጥ የዚህ ጎሳ ኃይል የዛ ጎሳ፣ የዚህ ወረዳ የዛ ወረዳ የሚለው ሉዓላዊነትን መዳፈር አይሆንም ወይ ነው በግለጋችን ለብደ ባህል ከተፋል እኛ እዛ ሀገር ገብተን አንዱ ስቴት ያለውን ሚሊሻ ከሌላ ስቴት ያለው ሚሊሻ እያልን ዳይኮቶሚ መስራት ይፈቀዳል ወይ ነው ይሄ ከሞራልም አንጻር ዓለም አቀፍ ህግን ከማክበርም አንጻር ሉዓላዊነትን ለማክበር ከወጡት ህጎች አንጻር እንዴት ይታያል ነው። የዚህ ጎሳ የዛ ጎሳ እየተባለ የሚባለው ነገር አሁንም ቢሆን አስከዛ መግለጫ በደንብ አስቀምጠናል። በኢትዮጵያ ህዝብ አንድ የፌዴራል መንግስት የራሱ ህጎች አሉት። የፌዴራል መንግስትና ክልሎች የሚገናኙባቸው አግባቦች አሉት። ዞሮ ዞሮ ይሄ መዋቅር፣ ይህ ስያሜ የውስጥ ጉዳይ ነው። ለምንድን ነው ወደዚህ የተገባው? ለኢትዮጵያ ነጻነት ሁሉ ሚሊሻ ኢትዮጵያ ሚሊሻ። ይህም በዚህ ደረጃ ነው የምናየው። ከዚያ ቀጥሎም በግጭቱ የተሳተፉ ኃይሎች ሁሉ በተናጠል ግጭቱን ማቆማቸውን ማሳወቅ አለባቸውም ይላል መግለጫው። በኢትዮጵያ በኩል ይሄ አባባል ምላሽ አያስፈልገው። ግጭት እንዲቆም ህግ በላይነትን ማስከበር ሲባል ግጭት ማቆም ነው አንዱ። ይህ እንግዲህ በተግባር በአሁኑ ሰዓት በደንብ እየተሰራ ያለ ጉዳይ ነው። ሕግ አፈረቱን ሰዎች ፈልገው ወደ ሕግ የማቅረብ ነገር ነው የቀረው። እንግዲህ በግጭቱ የተሳተፉ የሚሉት የሚሉት እንግዲህ የቀደመውን የቲፒኤልኤፍ ወይንም የህዝባዊ አርነት ትግራይ ወገን ከሆነ ያንን ማሳተፍ ይቻላል። እዚህ ውስጥ ምን ይበል ምንለ የለም። ሌላ ኃይል ጋር ውይይት አይኖርም። የተገለጸ ሄደ ነገር ነው። ውይይት የሚደረገው ስምምነት የሚደረገው ካለ ኃይል ጋር ነው። ከሌላ ኃይል ፈልገህ የትም ታመጣ አትችልም። የዩኤስ የውጭ ጉዳይ ሚኒስቴር መግለጫ እንደሚለው በየጊዜው እያሽቆለቆለ የሚገኘው የሰብአዊ እርዳታ አሰጣጥ ችግሮችና የሰብአዊ መብቶች ጥሰት በእጅጉ እንዳሳሰባቸውም ይናገራል። አሁን በትግራይ የሚገኘው የሰብአዊ እርዳታ አሰጣጥ እና የሰብአዊ መብቶች አያያዝ በኢትዮጵያ መንግስት በኩል በእርግጥ እየተሻሻለ ለመሆኑ ማስረጃ ማቅረብ ይቻላል የሚል ጥያቄም ለአምባሳደር ዲና አንስትንላቸው ነበረ። እንግዲህ አንደኛ ማስረጃ ማለት ያልተገደበ አክሰት መፍቀድ ነው። ከዚህ ቀደም በፍቃድ ነበር አክሰስ የሚያደርጉት፣ አሁን ግን እንደሚሄዱ ብቻ ከገለጹ መሄድ እንደሚችሉ ነው። እና በዚህ መሰረት ነው እየተሰራ ያለው ሁለተኛ ሰብአዊ መብት ጥሰትን በሚመለከት ነፃና ገለልተኛ አካል ሊያጣራ ይችላል የሚል አቋም የተያዘው። እነዚህ እንግዲህ በዋናነት አሜሪካም ሆነች ሌሎች ምዕራባውያን ሀገሮች ያቀርቧቸው ከነበሩ ቅድመ ሁኔታዎች መካከል ዋና ዋናዎቹ ናቸው። በአሁኑ ሰዓት እንግዲህ ትላልቅ የሚዲያ አካላት በአሁኑ ሰዓት እዛ ሄደዋል። አንዳንዶቹም ሪፖርት ማድረግ የጀመሩበት ሁኔታ አለ። ስለዚህ አክሰስ እስካለ ድረስ በመሬት ላለው ሁኔታ ለህብረሰቡ ይገለጻል። በደንብ ይታያል ማለት ነው እና መረጃው ይኸው ነው የሚሆነው። አምባሳደር እንደዚህ ያሉ ግፊቶች ከአሁን በፊትም በተለይ በቅርብ ጊዜ እዚሁ የፊንላንዱ ውጭ ጉዳይ ሚኒስትር የተናገሩት ነገር አለ። አሁንም አንቶኒ ብሊንከን እንደዚህ ሲናገሩ ወዚህኛ እንግዲህ እዚህ መሬት ላይ ያለውን ሁኔታ በሀገራችን ያለውን ሁኔታ ነው ከዚህ ማወቅ የምንችለው። ሰዎች ከሩቅ ሆነው ግን ከራሳቸው ፍላጎት አንጻር በመሬት ላይ ያለውን ሪያሊቲ የሚተረጉሙበት ሁኔታ እንዳለ ይታወቃል። አሁን ሉክ እንግዲህ እነዚህ ቅድም የጠቀስኳቸው ሁለቱ ኮንዲሽኖች ያልተገደበ መድረስ ይሉት ነበር፣ አንፌተርድ አክሰስ ነው ተጠይቆ የነበረው ይሄ ተፈቅዷል። ኖቲፋይ አርጋችሁ ብቻ ሂዱ ተብሎ እንግዲህ በዚህ ሁኔታ እየተንቀሳቀሱ ነው ያሉት፣ አንዱ እሱ ነው። ሌላው ሰብአዊ መብት ጥሰት አለ እና ነጻ በሆነ ገለልተኛ አካል ይጣራ፣ ነው እሺ ተብሏል። ሶስተኛ የሰብአዊ መብት ተደራሽነትም የተሻሻለ እየሄደ ያለበት ሁኔታ ነው ያለው። እውነታው ይሄ በሆነበት ሰዓት የለም ይሄ አልሆነም ብሎ ሚክድ ኃይል ከመጣ ምንም ማድረግ አይቻልም። እምነት ነው የሚሆነው። ስለዚህ ይሄንን ባያስ ነው እንግዲህ ማስታረቅ ያስፈልጋል። እንግዲህ አሁንም ደግመን ደጋግመን እውነቱን ይዩት አይናችሁን ግለቱ በኛ በኩል ያለው አይናችሁን ግለቱ ና መሬት ላለው ነገር ይሄ እንደዛም ሆኖ እኮ የሚነግረህ ሰባ በመቶ የሚመጣውን የመድኃኒትም በሆነ የምግብ አቅርቦት ከመንግስት ኪስ ነው። ሰላሳ በመቶ ነው እነዚህ ተራድኦ ድርጅቶች የሚባሉት የሚያቀርቡት። ለዚህ ህዝብ ከሆነ ተቆርቋርነታችሁ፣ ይህንን ስቃይ የሚሰማችሁ ከሆነ በሉ እርዳታችሁን ይዛችሁ ነው ነው እየተባሉ ተጨማሪ ማብራሪያ አምባሳደር፣ የኢትዮጵያ መንግስት ከአሜሪካ መንግስት ይጠይቅ ይሆን በዚህ መግለጫ? ሆን ነው የምናደርገው። እኛ ወዳጅነትም እንፈልገዋለን። መግባባት ነው የምንፈልገው። መረዳዳት ነው የምንፈልገው። ያልገባቸው ነገር ካሉ በተለያየ መንገድ እንዲገባቸው እናደረጋለን ማለት ነው። ሁሉም ወዳጆቻችንን አሜሪካንም ጨምሮ ማለት ነው። ያለው ነባራ ሁኔታ እንዳለ ያሉ ዩት ከፊል መረጃ ይዛችሁ መሄዱ አሉ አዋጣም ለእናንተ ብቻ አይደለም የሁለቱ ሀገሮች ግንኙነት ማይጠቅም የሚል ነገር ነው መልዕክታቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጡትና የኤርትራና የአማራ ኃይሎች ከትግራይ እንዲወጡ በጠየቁ በት መግለጫ ላይ አስተያየታቸውን እንዲሰጡን በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና የፌዴራሊዝም መምህር ዶክተር ሲሳይ መንግስቴን ቪኦኤ ጠይቋቸዋል። የአሜሪካ የውጭ ጉዳይ መስሪያ ቤት የወጣው መግለጫ በጣም መሰረታዊ ችግር ያለበት የማይነሳሰሩ ነገሮችንም ወደ አንድ ያመጣበት ሁኔታ እንዳለ ተመልክቻለሁ። የመጀመሪያው ነገር የኤርትራን ሰራዊትና የአማራን ክልል ልዩ ሀይል በአንድ አድርጎ መመልከት በራሱ ትልቅ ስህተት ነው። ገብተዋን ዛና ያሉት የሉም የሚለው አከራካሪ ነገርም ቢሆን ኤርትራ ሰራዊት ይውጣ የሚል ሀሳብ ማንሳት ቢፈልግ የአማራ ልዩ ሀይል ጨምሮ በዛ መልክ መግለጹ ተገቢ አይደለም። የአማራ ልዩ ሀይል ወደ አካባቢው ገብቶ እንኳ ቢሆን በፌደራል መንግስት እውቅናና ከመከላከያ ሰራዊት ጋር ተጠናጅቶ ያደረገው እንቅስቃሴ ነው ሊሆን የሚችለው። የሀገር ውስጥ ጉዳይ ነው። እንደተባለው ህግ የማስከበር ስራ ነው የተሰራው። ስለዚህ ህግ በማስከበር ስራ ሂደት ውስጥ የጎረቤት ክልሎች ማለትም የአማራም፣ የአፋርም፣ የሌላም ክልል ተሳትፎ ሊሆን ይችላል። ከዛ በላይ የሌሎች ሀገሮች ጉዳይ ሆኖ ሊመጣ አይችልም። ምሳሌ አሜሪካ ውስጥ ከአንዱ ስቴት ከሌላኛው ስቴት ጋር በሚኖረው ግንኙነት ላይ ሌላ ሀገር ሀሳብ ቢሰጥ ወይ መግለጫ ቢያወጣ ምን ሊሰማቸው እንደሚችል መገመት አይከብድም እና ከአንድ ትልቅ ሀገርና መንግስት የማይጠበቁ መግለጫዎች ሲወጡ እየተመለከትነ ነው። ትክክልም አይደለም ብዬ ነው የማምነው። ኒውዮርክ ታይምስ አገኘሁት ያለው የዩናይትድ ስቴትስ መንግስት የውስጥ ሪፖርትም በምዕራብ ትግራይ የሚገኙ ያላቸው የአማራ ክልል ተዋጊዎችን ይጠቅሳል። የጎረቤት አማራ ክልል ተዋጊዎችና ባለሥልጣናት ሆን ብለውና በብቃት ምዕራብ ትግራይን የአንድ ብሔር ማለትም የአማራ ብቻ መኖሪያ እያደረጉት ነው ይላል። በዶክተር ሲሳይ እምነት ኒውዮርክ ታይምስ በጠቀሰው የዩናይትድ ስቴትስ መንግሥት የውስጥ ሪፖርት ላይ የተንጸባረቀው የህወሀት ዲፕሎማቶችን የሐሰት መረጃ መነሻ ያደረገ ነው። በህወሀት የሥልጣን ዘመን ምዕራብ ትግራይ ተብሎ የተሰየመው ዞን ሁመራ፣ ወልቃይት ጠገዴና ሌሎችንም የሚያካትት መሆኑን ዶክተር ሲሳይ አስታውሰዋል። እነሱ ምዕራባዊ ትግራይ ብሎ ሰይመውት ነበር አንድ ራሱን የቻለ ዞን አድርገው፣ ያን አካባቢ ወደ ትግራይ አካተው ላለፉት ሰላሳ ዓመታት ሲጠቀሙበት ቆይተዋል። እነሱ በዚህ ጊዜ የነበሩ አማሮችም ሲያስወጡ ነው የኖሩት። ሲያፍኑ፣ ሲያስሩ፣ ሲያንገላቱ እና እንዲሰደዱ ሲያደርጉ የነበረበት ሁኔታ ነው ያለው እና እንግዲህ እራሳቸው ያን ስራቸውን ስለሚያውቁ አሁን የአማራ ክልል ባለስልጣናት በቦታው ከገቡ እና እነዚህን አካባቢዎች የአማራ ክልል የሚያስተዳድረው ከሆነ የትግራይ ተወላጆችንም በተመሳሳይ ሁኔታ ያፈናቅላሉ። ቁጥራቸውን ብዙ ስለሆነ ለወደፊቱ ምናልባት የህዝብ ውሳኔ እንኳ ይካሄድ ቢባል የትግራይ ተወላጆች ሰጡ ለማድረግ ያባርሯቸዋል የሚል ስጋት ነው። ከስጋት የመጣ ነው። ግን እነሱ በተግባር ስራ ላይ ሲያውሉት የነበሩት ነው የማድራት ወንጀል በተግባር ማይካድራ ላይ ፈጽመውታን። ከዛ በፊት ባለፉት ሰላሳ እና አርባ አመታት ወልቃይት ጠገዴና ሁመራ ላይ ሲፈጽሙት የኖሩት ነው። ፖለቲካዊ ስራ ለመስራት ዲፕሎማሲያዊ የሆነ ጫና ለመፍጠር እያደረጉት ያለው ጥረት አካል ተደርጎ ነው መታየት ያለበት። እነዚህ አካባቢዎች ዝሮም የጎንደር ክፍለ ሀገር አካል የነበሩ የአማራ በብዛት የሚኖርባቸውና ና አማራ ነን ብለው የሚያምኑ የሕብረተሰብ ክፍሎች ናቸው። ስለዚህ የተገደው ነው የነበረው በትግራይ ውስጥ የቆዩት አሁን ነጻ ወተዋን ሕግ በማስከበር ሂደቱ ይሄ ነው መታወቅ ያለበት። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የእናቶ ጀዋር መሐመድን የእምነት ክህደት ቃል ለማሰማት ዛሬ ቀጠሮ የነበረው የፌዴራሉ ከፍተኛ ፍርድ ቤት ሌላ ተለዋጭ ቀጠሮ ሰጠ። የእስረኞቹ ሕክምና ለምን እንዳልተፈጸመ የተጠየቁት የቃሊቲ ማረሚያ ቤት ኃላፊዎችም ከፍርድ ቤቱ ቀርበው ምላሽ ሰጥተዋል። ሙክታር ጀማል ተከታትሎታል። ዛሬ 33ኛ ቀናቸውን በረሃብ አድማ ማስቆጠራቸውን የተገለጸው እነ አቶ ጀዋር መሐመድ የተከሳሾችን የእምነት ክህደት ቃል ለመስማት ተለዋጭ ቀጠሮ በሰጠው የልደታ ፌዴራል ከፍተኛ ፍርድ ቤት ተገኝተዋል። በችሎቱ ላይ ለፍርድ ቤቱ የተናገሩት አቶ በቀለ ገርባና ጋዜጠኛ መለሰ ድሪብሳ እኛ የተገኘ ነው ለፍርድ ቤቱ ካለን ክብር ነው ብለዋል። ነገር ግን የፍርድ ቤት ትዕዛዝ እንደፈለገ እየተጣሰ ህክምና በማጣት ጤናችን አደጋ ውስጥ እየወደቀ ነው ብለዋል ተከሳ አቶ በቀለ ገርባ በማከልም ከቀድሞ ህመሜ በተጨማሪ አይንን እያመመኝ ነው። እስከሚቀጥለው ቀጠሮ በህይወት መቆየቴንም አላውቅም ብለዋል። በረሃብ አድማው የተሳተፉት በሙሉ የተገኙ ሲሆን ከረሃብ የተነሳ በመድከማቸው መናገርም ሆነ ሀሳብ መግለጽ ባለመቻላቸው ፍርድ ቤቱ የእምነት ክህደት ቃላቸውን ለመስማት ለመጋቢት 6 2013 ተለዋጭ ቀጠሮ ሰጥቷል። በሌላ በኩል እዛው በተመሳሳይ ችሎት ፍርድ ቤቱ የተመለከተው ውሳኔ አስተ አስተላልፎ የነበረው የእነ አቶ ጀዋር ሲራጅ መሐመድ የህክምና ሂደት ለምን እንዳልተፈጸመ የቃሊቲ እስር ቤት ኃላፊዎች መልስ እንዲሰጡ በጠየቀው መሠረት፣ ኃላፊዎቹ የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ፣ ረዳት ኢንስፔክተር ድሪባ ሰንበታና አቶ አንተነህ ገበየው በችሎቱ ተገኝተው ቃላቸውን ሰጥተዋል። በፍርድ ቤቱ የተወሰነው የተከሳሾች የህክምና ሂደት እንዳይፈጸም ያደረገው ማን ነው የሚል ጥያቄ ከችሎቱ የቀረበ ሲሆን የቃሊቲ እስር ቤት ኃላፊዎች በሰጡት ምላሽ በ ውሳኔው መሰረት ተከሳሾችን ለማሳከም በጉዞ ላይ እንዳሉ ሜክሲኮ አካባቢ ሲደርሱ ከፌዴራል ማረሚያ ቤቶች ኮሚሽን ተደውሎ ላንድማርክ ሆስፒታል ሳይሆን ወደ ጦር ኃይሎች ሆስፒታል ይዘናቸው እንድንታዘናል ብለዋል። እኛም ላንድማርክ ሆስፒታል ውሰዱ የሚል ትዕዛዝ ከፍርድ ቤት ደርሶናል፣ በምን ትዕዛዝ ነው ይህንን መሻር የምንችለው ብለን ስንጠይቅ በጠቅላይ አቃቤ ህግ የተፈረመበት ደብዳቤ ተላከልም ብለዋል። እናንተ መከተል የሚገባችሁ የፍርድ ቤት ትዕዛዝ ነው ወይስ ሌላውን የሚል ጥያቄ ፍርድ ቤቱ ለቃሊቲ ኃላፊዎች ያቀረበ ሲሆን፣ ኃላፊዎቹም እኛ የምንቀበለው የፍርድ ቤትን ትዕዛዝ ቢሆንም ተጠሪ መስሪያ ቤት በመሆናቸው እምቢ የምንልበት መንገድ ተቸግረናል የሚል ምላሽ ሰጥተዋል። ችሎቱ በበኩሉ የፍርድ ቤትን ትዕዛዝ በመፈጸምና ባለመፈጸም ሂደት ውስጥ የተፈጸመ ወንጀል አለ ወይስ የለም የሚለውን ለመለየት ወንጀል ተፈጽሞ ከሆነ ማን እንደፈጸመ ለይቶ ትዕዛዝ ለመስጠት ለመጋቢት 6 2013 ቀጠሮ ሰጥቷል። ዛሬ የተገኙ የቃሊቲ ማረሚያ ቤት ኃላፊዎችም በዕለቱ እንዲገኙ ብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ከአዲስ አበባ ወደ አድዋ ሶሎዳ ተራራ የሚደረገው አድዋ የሰላም ጉዞ በዛሬው ዕለት አርባ ስድስተኛ ቀን ሆነው አስተባባሪዎቹ በዓሉን በአዲስ አበባ ለማክበር በመመለስ ላይ መሆናቸውን ተናግረዋል። በተጨማሪም በሰሜኑ የአገሪቱ ክፍል ባለው የጸጥታ ችግር ሳቢያ ቀድሞ ይጓዙት ከነበረው የ190 ኪሎ ሜትር ውስጥ ማሳካት የቻሉት 600 ኪሎ ሜትር ብቻ መሆኑን ያስታወቁ ሲሆን ከመነሻቸው አለመው በተነሱበት መሰረትም በሰሜን ኢትዮጵያ ያለውን መከራና የሕዝብ ችግር መታዘባቸውን በመጪው መጋቢት ሁለት በሚያደርጉት የመዝጊያ ስነስርዓት በቪዲዮ የተደገፈ መረጃ እንደሚያወጡም አስታውቀዋል። የደንገረመው የጉዞ አድዋ መስራችና አስተባባሪ ያሬድ ሽመቴንና ከተጓዦቹም መካከል አንዱን እስከዳር ታደሰን አነጋግራ ተከታዩን አቀናብራለች። ጥር 8 2013 ዓ.ም በአንድ መቶ ሀያ አምስት የእግር ተጓዦች የተጀመረው ጉዞ አድዋ ዛሬ በአርባ ስድስተኛ ቀኑ ከሰማንያ ተጓዦች ጋር መፈጸሙንና የጉዞ ተሳታፊዎቹ በነገ እለት ክብረ በዓሉ በአዲስ አበባ ምኒልክ አደባባይ ለማክበር በመንገድ ላይ መሆናቸውን የመርሃ ግብሩ አስተባባሪ ያሬድ ሹመቴ ለአሜሪካ ድምፅ አስታውቋል። ጉዞ አድዋ ላለፉት ሰባት ዓመታት የአድዋ ድል በዓል ቀን ውሏችንም እናሳልፈው ጠዋት አድዋ ላይ አክብረን ከሰዓት ማምሻውን ደግሞ በአውሮፕላን አዲስ አበባ ማለት ነው። ሁልጊዜ የየዓመቱ መርሃ ግብር። ዘንድሮ ባሉት ሁኔታዎች የአክሱም አየር ማረፊያም ስለማይሰራም በሌሎችም ሁኔታዎች ተደማምረው ገና ጉዞ ከመጀመራችን አስቀድሞ ከበዓሉ አንድ ቀን በፊት አዲስ አበባ የመግባት እቅድ ነበረን። ስምንተኛው የጉዞ አድዋ መርሃ ግብር በታቀደለት መሰረት እጅግ ብዙ ኪሎሜትሮችን አቋርጦ ለመሄድ ቢነሳም ከዚህ ውስጥ ግን ባለው የጸጥታ ስጋት የተነሳ ማሳካት የተቻለው ስድስት መቶ ኪሎሜትሮችን ብቻ እንደሆነ ያሬድ ሹመቴ ይናገራል። እዚህ ቦታ ነው የደረስነው የሚለውን መግለጽ ለእኔ ቀላል ነው። ግን አሁን ባለው የሀገራችን የተወሳሰበ ፖለቲካ ምክንያት በአንድ ወገን በትግራይነት ክሌም የሚደረግ፣ በአንድ ወገን በአማራ ክልልነት ክሌም የሚደረግ አካባቢ ስለነበር የዚህ ክርክር ማዕከል የመሆን ፍላጎት

ከስድስት መቶ ኪሎ ሜትር አልፈናል በሚለው መልስ ሰጥሽ ይሻላል። መረሻው ውጊያ ከተካሄድበት ከማርያም ሸውቶ ጀርባ የሚገኘው የሶሎዳ ተራራ ላይ ሰደቅ ሰቅራን የመውረድ እያመቱ የምናደርገው ዝግጅት አለ። በዘንድሮ ይህን ማድረግ አልቻለም። በእኛ እምነት ግን መድረሻው ሳይሆን መንገዱ ነው። ከሚነገረው ከሚባለው በላይ በአካል ምስክርነት ለመስጠት እያንዳንዱን ቦታ የመንካት ፍላጎት ስላለን ስለነበረን መነሻችንን እቅዳችንን ስለሆነ በእያንዳንዱ መንገድ ላይ አልፈን እያንዳንዱን ቦታ የአድዋ ድል ማክበሪያ ቦታ አድርገን በመጨረሻ ላይ ግን ላለፉት ጥቂት ቀናት ከአንድ ቦታ በመወሰን ማለፍ የማንችልበት አጋጣሚ ተፈጥሯል ማለት ነው። ይሄ ቀድመን የምንቀምተው የነበረ ነው። የዘንድሮ የጉዞ ድባብ ከአንድ መቶ ሀያ አምስት አመት በፊት ጀግኖች አባቶች አድርገውት ከነበረው ስሜት ጋር ተቀራራቢ ነው ብሎ እንደሚያምን የሚናገረው ያሬድ ሹመቴ በደረሱባቸው ቦታዎች ውስጥ የጥይት ድምፅ እየሰሙ ማደራቸውና የሕዝቡም ስለንቦና መረበሹን ማስተዋላቸውን ገልጾ ሰላምን በተመለከተ እጅግ ሰፊ ስራ መስራት እንዳለባቸው መገንዘባቸውንም ይናገራል። በአድዋ ተራሮች መሀል ላይ ይህንን በዓል ማክበር አለመቻሉ ከኛ የመጣ ሰው ያው ከመንግስትም ጭምሮ የመጣ ነው። አይከፋንም፣ አይከፋን። ይሄ የሀገር ሁኔታ ስለሆነ በዚህም ኃላፊነት የሚወስዱ ተጠያቂነት ያላቸው አካላት አሉ። እነዚህ ጠያቂነት ያላቸው አካላት ደግሞ ለቀጣዩ አመት ሀገሩን ማረጋጋት ይችሉ፣ የሕዝቡን ሰላም መመለስ ይችሉ፣ የተናወጠው የሕዝቡ ስነ ልቦና መመለስ ይችል። እኛ በጠመንጃ ታጅበን በሰላም አስከባሪ ታጅበን የሰላም ጉዞ አድርገናል ብለን ለይስሙላ መመለስ አንፈልግም። ሀገሩ ሰላም አይደለም። ይህንን ውጥነት አድርገናል። በነበርንበት ቦታ ላይ የጥይት ድምጽም ስንሰማ ከርመናል። ስለዚህ በዛ አይነት ሁኔታ ውስጥ ታጅቦ መሄድ ለእኛ የሰላም ተጓዥ ብሎ በጠበንጃ ታጅቦ መሄድ ፍላጎታችን አይደለም። ሕዝቡንም እናከብራለን። ሕዝቡ ደግሞ ያለበትንም ስቃይ መከራ አይተናል። በየቦታው በጦርነቱ ምክንያት ጉዳት የደረሰባቸውን ቦታ አይተናል። በሰሜኑ የሀገራችን ክፍል ያለው የጸጥታ ጉዳይ አለቃ በቃለት ሰላም ነው ተብሎ የምንቀመጥበት ሳይሆን ተጨማሪ የቤት ስራዎች ያሉብን መሆኑን የተለየ አዲስ የሆነ ሕዝባችንን የስነልቦናውን ይጠግን አዲስ መንገድ ሊያዝ እንደሚገባው ማስተዋላችን ለህዝባችን በመግለጽ በዚህ በዘንድሮ ጉዞ ላይ ተልእኳችንን በስኬት ፈጽመናል። እያንዳንዱ ቦታ በምን አይነት አያያዝ በምን አይነት ሁኔታ ላይ እንዳለ ባሉት መደበኛ ትራንስፖርት መጓጓዣ አገልግሎቶች ገብቶ በማየት ለህዝባችን ምን ደረጃ ላይ ነው ሁኔታዎች አሉት የሚለውን ፊታችን መጋቢት ሁለት ቀን ሁልጊዜም ጉዞ የምንዘጋበት ቀን ነው የተሟላ መረጃ የምንሰጥበት ያዘጋጀነውን ቪዲዮዎችም ደግሞ ለህዝብ በይፋ የምንለቅበት ይሆናል። የዚህ ጉዞ ተሳታፊ የሆነው እስከ ዳር ታደሰ በሙያው ሀገር አስጎብኚ ቢሆንም ይህን ያህል መንገድ በእግሩ ተጉዞ እንደማያውቅ ይናገራል። ምንም እንኳን ሊደርሱ ካሰቡበት ውስጥ ግማሽ ያህሉን ብቻ ቢፈጽሙም ጉዞ ግን የተለያዩ የታሪክ መጽሐፍ የተነበቡበት የህዝብ ፍቅር ያዩበት፣ እንዲሁም ከተለያዩ የሀገሪቱ ክፍሎች የመጡ ሰዎች የተዋወቁበት በመሆኑ ደስተኛ መሆኑንም ገልጿል። ከተለያዩ አቅጣጫ የመታልኞች ለመሆናችን ስበርስ የመተዋወቅ የመጠዋወቅ እንዲ መቀየር የማውራት ስለ ጉዞ አድዋ መዘመር መጣም መፎከር ፈን የነበረበትን ጉዳይ ነበረ። በሌላ መልኩ ደግሞ በየመመዱ የምናገኘው ከዚህ በፊት የማናቃቸውን ኤክስፔሪየንሶች ለማየት የበቃንበት እድል የሰጠን ጉዞ ነበረ። የኢትዮጵያን መልክዓ ምድር ምን እንደሚመስል በሰሜኑ በኩል ያለውን ለማግኘት የቻልንበት ከተማውን ህዝብ የገጠሩን ህዝብ ጠጋይ ያለን ያወራንበት ምርቃት የተቀበልንበት ግዚያ የተደረገልን ቦታዎች ብዙ አሉ። በልልታ ቦታ ቅበላ የተደረገልን ቦታዎች አሉ እና እነዚህ እነዚህ እያሳለፍን ግን ደግሞ ዋናው ነገር ጉዞውን አስበን ስንነሳ ሁላችንም እንደተረታሁት በቆራጥነት እና በሀገር ፍቅር ተነሳስተን ስለሆነ ማንኛውንም ነገር ጥሩም የሆነ መጥፎ ጥሩን ነገር እንዳመጣጡ ለመመለስ ቆንጆ ቆንጆ እና በበጎን ደግሞ ወደ ራሳችን ህይወት ልምድ ለመርከት ስለሆነ ብዙ መልክ ቢኖረውም ከሞላ ጎደል ግን በጣም የተለየ ልምድ በህይወት ውስጥ የጨመርኩበት ጉዞ ስለሆነ የምትደሰትበት ሁኔታዎች የበዙ ናቸው። በጣም የበዙ የጉዞ አድዋ አስተባባሪ ያሬድ ሹመቴ የዚህ ጉዞ መጀመሪያ ላይ ይፋ ያደረጉትና በአፍሪካ ጫፍ ላይ የኢትዮጵያን የአፍሪካ ህብረትና የቱሪዝም ኢትዮጵያን ሰንደቅ የመትከል እንቅስቃሴ በአፈጻጸሙ ላይ መጓተት በመፈጠሩ በታቀደለት ሰዓት አለመፈጸሙን ገልጾ ወደ ኪልማንጃሮ የሚደረገው ጉዞ በዚህ ዓመት ተግባራዊ የሚሆንበትን ሁኔታ ከአስተባባሪዎቹ ጋር እየተመካከሩበት መሆኑንም አስታውቋል። በተጨማሪም በትግራይ ክልል እና ና በአካባቢው አየነው ያሉትን የህዝቡን መከራና ችግር በምስልና በቪዲዮ ማስቀረታቸውንና በመጪው መጋቢት ሁለት በሚያደርጉት የመዝጊያ መርሃ ግብር ላይ ይፋ እንደሚሆንም ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ የቀድሞ የዩናይት ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት በፍሎሪዳ ክፍለ ግዛት በተካሄደው የሪፐብሊካን የፖለቲካ ፓርቲ አባላት ካሉበት ጉባኤ ላይ ባሰሙት ንግግር የፕሬዝዳንት ጆ ባይደንን ፖሊሲዎች ነቅፈዋል። ከስልጣን ከተሰናበቱ ወዲህ ያደረጉት ይህ የመጀመሪያው አብይ ንግግራቸው ነው። ከአራት ዓመታት በኋላ ዳግም ለፕሬዚዳንትነት ይወዳደሩ እንደሆንም በእርግጠኝነት ባይናገሩም ፍንጭ ሰጥተዋል። በዋይትሀውስ የአሜሪካ ድምፅ ዘጋቢ ፓትሲ ዊዳክስዋራ ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ፍሳሐዬ ታቀርበዋለች። ትናንት እሑድ ፍሎሪዳ በተካሄደው የወጋ አጥባቂዎች የፖለቲካ ተግባር ጉባኤ ተሳታፊዎች ለቀድሞ ፕሬዚደንት ዶናልድ ትራምፕ ያላቸውን ድጋፍ በማያጠራጥር ሁኔታ ገልጸውታል። የትራምፕ ደጋፊ ሄንሪታ ኤሚ እኔ እዚህ ያለሁት ፕሬዚዳንት ትራምፕን እስከ መጨረሻው ለመደገፍ ነው። በሕይወት የካየኋቸው ምርጥ ፕሬዚዳንት ናቸው። ይኸው የወጋ ጥባቂዎች አመታዊ ጉባኤ የተካሄደው ወጋ ጥባቂ አመለካከቶችን ለማጉላት ሲሆን የዚህ አመቱ ግን በዶናልድ ትራምፕ ላይ ያተኮረ ነበር። ትራምፕ በበኩላቸው የተኳቸውን ፕሬዚደንት ጆ ባይደንን ለመንቀፍ ተጠቅመውበታል። የጆ ባይደን የመጀመሪያው ፕሬዝደንትነት ወር በዘመናዊ ታሪክ በማንኛውም ፕሬዝደንት ባልታየ መልኩ ስኬት አልባ ነበር። የባይደን አስተዳደር ጸረ ሥራ፣ ጸረ ቤተሰብ፣ ጸረ ድንበሮች፣ ጸረ ኢነርጂ፣ ጸረ ሴቶች እና ጸረ ሳይንስ መሆኑን አረጋግጧል። ባይደን በበኩላቸው እሁድ እለትን ያሳለፉት በትውልድ ቦታቸው ደላወር በሚገኘው ቤተክርስቲያን ከቤተሰባቸው ጋር ሆነው በመሄድ ነው። የዋይት ሀውስ ቤተ መንግስት ቃል አቀባይ ጄንሳኪ ለትራምፕ አባባል ብዙም ቦታ እንደማይሰጡ ገልጸዋል። በቀድሞ ፕሬዚዳንት ላይ የምናጠፋው ጊዜም ሆነ የምንሰጠው ትኩረት ወይም የምንናገረው ነገር አይኖርም። ትራምፕ ከአራት ዓመታት በኋላ በድጋሚ ለፕሬዚዳንትነት ይወዳደሩ እንደሆነ በእርግጠኛነት ባይናገሩም ፍንጭ ሰጥተዋል። ፓርቲውን የመቆጣጠር ዓላማ እንዳላቸው ግን ከመናገር ወደኋላ አላሉም። እንደ አውሮፓ አቆጣጠር ባለፈው ጥር ስድስት የተከሰተውን መነሳሳት እስእሰዋል በሚል አንዳንድ ሪፑብሊካውያን ቢነቅፏቸውም በብዙ ሺዎች የሚቆጠሩ ደጋፊዎቻቸው የሀገሪቱ ምክር ቤት አባላት የጆ ባይደንን ፕሬዚደንትነት ለማጸደቅ እየተሰበሰቡበትን የምክር ቤቱ ሕንፃን እንደወረሩ የሚታወስ ነው። ትራምፕ አዲስ ፓርቲ ይመሰርታል ይላሉ። እኔ አዲስ ፓርቲ አልመሰርትም። ሪፐብሊካን ፓርቲ አለን። ፓርቲው አንድነቱን ጠብቆ ከምንጊዜም በበለጠ ጠንካራ ይሆናል። ትራምፕ ለሳቸው በቂ የሚሉት ታማኝነት የሌላቸው ሪፑብሊካውያን የምክር ቤት አባላትን የፖለቲካ ክስ እንዲመሰረትባቸው የደገፉትንም ጭምር ከቦታቸው እንዲነሱ ለማድረግ እንደሚጥሩ ዝተዋል። በምክር ቤቱ ህንፃ ስለተካሄደው ወረራ አላነሱም። ምርጫውን አሸንፊያለሁ በሚለው የሐሰት ትርክት ቀጥለውበታል። ኦሊቪያ ትሮይ የተባሉ የሪፑብሊካውያን የተጠያቂነት ፕሮጀክት ስራ አስኪያጅ እንዲህ አይነቱ አነጋገር በድርጅቱ መከፋፈል እንዲሰጥ ያደርጋል ብለዋል። እነሱ የሚፈልጓቸው ተወዳዳሪዎች ለአሜሪካ የሚጠቅም ነገር ለመስራት የሚጥሩ አይነቶችን ነው። አይደለም እንዴ ለሀገሪቱ ትክክል የሚመስላቸውን የሚያደርጉ አሁን ሰርጾ የሚታየውን መርዛማ የሆነ መከፋፈልና ጥላቻን በማስወገድ ከዲሞክራቶችም ጋር ለመስራት የሚጥሩ አይነት ሰዎች ናቸው የሚፈለጉት። የወግ አጥባቂ ሪፑብሊካውያን ጉባኤ በፊት የሚካሄደው በዋሽንግተን ዲሲ ነበር። አሁን ግን የኮቪድ-19 መዛመት እገዳዎች በላሉበት ፍሎሪዳ ነው የተደረገው። በርካታ የጉባኤ ተሳታፊዎች ዓለም አቀፍ ወረርሽኝን ለመከላከል የወጡ ደንቦችን አልተከተሉም። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። አድማጮች አሁን አፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ አሜሪካ ድምፅ ሬዲዮ ከኢትዮጵያ የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ጋር ባደረገው ቃለ መጠይቅ ወንጀል በመፈጸም የሚጠረጠሩ ሰዎችን ለመያዝና ሕግ ለማስከበር ከሚደረግ እንቅስቃሴ በስተቀር አሁን ትግራይ ውስጥ ውጊያ የለም ብለዋል። ትግራይ ላይ ለደረሰው ውድመትና ለተፈጸሙት ወንጀሎች ሁሉ ተጠያቂው ህወሓት ነው። ህዝቡ ተዘርፏል። ነገር ግን ህወሓት ራሱ ዘርፎ ህብረተሰቡን ዝርፊያ አስተምሯል ብለዋል። ህወሓት የኢትዮጵያ መከላከያ ሰራዊትና የኤርትራ ሰራዊት መለዮ አልብሶ ያሰማራቸው ሰዎች ናቸው ወንጀሉን የፈጸሙት ማለታቸውም ይታወሳል። እኛም በትግራይ ውስጥ ተፈጽሟል የተባሉትን ወንጀሎችና ውድመቶችን የሚመዘግብ ቡድን አባል የሆኑትን ስዊድን የሚኖሩ በምርምር ስራ ላይ የተሰማሩ ዶክተር ደስታ ኃይለ ሥላሴን ሜጀር ጀኔራል መሐመድ ተሰማ ካነሷቸው ነጥቦች ለአንዳንዶቹ ምላሽ እንዲሰጡባቸው ጋብዘናል። ዶክተር ደስታ ኃይለ ሥላሴ ሜጀር ጀነራል መሐመድ ተሰማ የኢትዮጵያ ሰራዊት መቐለ ከገባ በኋላ ጦርነት የሚባል ነገር የለም ላሉት ምላሽ በመስጠት ይጀምራሉ። ባለፉት ሶስት ወራቶች እና ሀያ ሁለት ቀናቶች በፈረንጆች አቆጣጠር ከኖቨምበር ፎር ጀምሮ እስከዛሬ ዋስካፍ ሰዓት ትግራይ ላይ ጦርነት እንዳለ ነው የማውቀው። ጦርነቱን በኢትዮጵያ ሰራዊት ብቻ ሳይሆን የአማራ ልዩ ሀይል፣ የአማራ ፋኖ፣ የኤርትራ ሰራዊት እና የዩናይትድ አረብ ኤሚሬቶችን ድሮኖችን በመጠቀም እስከ ዛሬ ድረስ ጦርነት እንዳለ አውናቀው ሜጀር ጀኔራል መሐመድ ተሰማ አሁን የኢትዮጵያ ሰራዊት በህግ ማስከበር ተግባሩ በተፈላጊዎቹ ላይ በማተኮር ህወሓት ፈጠረው ያሉትን ቀውስ በማስተካከል እና ትግራይን መልሶ በመገንባት ላይ ነው የሚገኘው ላሉት፣ ደግሞ እኔ እንደ አንድ ትግራዋይ የምረዳው የህግ የማስከበር ጦርነት ሳይሆን በእነሱ ቋንቋ ህግ የማስከበር ሲቪሊያኖችንን መጨፍጨፍ ያሉትን መሰረተ ልማቶችን ባለፈው ሀያ ሰባት አመታት ነው የተሰሩት መሰረተ ልማቶችንን ማውደም፣ የሌላ ሀገር የባዕድ ሀገር ወታደርን ጋብዞ ህዝብንን ማስጨረስ፣ ፋብሪካዎችንን ማቃጠል፣ ሆስፒታሎችንን ማውደም፣ ስልክ መዝጋት፣ ኢንተርኔት መዝጋት እነዚህ የሰብአዊ እርዳታ ህዝቡ እንዳያገኝ ማድረግ ነው። ህዝቡን ነው እየጨፈጨፉ ያሉት። እነሱ ወንጀለኞች የሚሏቸውን ደግሞ የትግራይ ህዝብ ራሱ ህገ መንግስቱ የሰጠው መብት መሰረት ተጠቅሞ መሪዎቼ ናቸው ብሎ የመረጣቸው የህወሀት ሰዎች ናቸው። ትግራይ ህዝብ መሪውን ያውቃል። መሪዎቼ ናቸው ብሎ የመረጠው ህዝባዊ ድርጅት ነው፣ ህዝባዊ ወያነ ሓርነት ትግራይ ትግራይ መልሰን እየገነባል ነው እስካይንድ እያደግን ነው እጁምታው ነው ያወደሞ የሚለው እኔ እንደ አንድ ትግራዋይ በጣም ያበሳጨኛል። እነሱ እንደዚህ ስሉ ደግሞ በቁስላችን ላይ እንጨት እየሰደዱ ቁስላችንን ድጋሜ እንዲያመረክት እያደረጉ ነው ያሉት። ሜጀር ጀኔራሉ ትግራይ ውስጥ ስለደረሰው ውድመት ሲናገሩ ደግሞ ህወሀት ከአስር ሺህ በላይ የሚሆኑ ወንጀለኞችን ከእስር ለቆና በትኖ ህዝቡ እንዲዘረፍና እንዲበጠበጥ ያደረገ አርመኔ ሀይል ነው ብለዋል። የዶክተር ደስታ ምላሽ፣ እነሱ እንደሚሉት ህወሀት ባለፉት ሀያ ሰባት ዓመታት ራሱ የሰራውን መሰረተ ልማት ራሱ አውድሞ፣ የራሱን እህት፣ አባት፣ ወንድሞቻችንን እንዲገደሉ እና እህቶቻችንን እንዲደፈሩና እንዲገደሉ እያስደረገ ያለው ራሱ የኢትዮጵያ መንግስት በነ ሰበላው የኤርትራ ሰራዊት ነው። ትግራይ ላይ ተወልዶ ትግራይ ላይ አድጎ እንደዛ የማድረግ የሞራል ልቅፈት የለውም። የህወሀት ወኪልም አይደለውም፣ የህወሀት አባልም አይደለውም። ግን ዋንስ እኛ እንደምናቀው የትግራይ ህዝብ እንደሚያውቀው ህዝባዊ ድርጅት ነው። ለህዝብ ወይ ታገለ፣ ለህዝብ ሲያገለግል የኖረ ከኢትዮጵያ ህዝብ አይቶት የማያውቅ ልማት ያመጣ፣ አሁን ደግሞ ለትግራይ ህዝብ ሲል እየተዋጋ ያለው ህዝባዊ ድርጅት ነው። ትግራይ ላይ እነሱ የፈጸሙትን ወንጀል ለመሸፈን አንዴ ጁንታው የለቀቃቸው እስረኞች ናቸው፣ አስር ሺህ አምስት ሺህ ሶስት ሺህ እርስ በርሳቸው እንኳን ሊናበቡ አልቻሉ። ዶክተር ደስታ ኃይለሥላሴ በትግራይ ላይ በደልና የጭካኔ ተግባር የሚፈጸመው በማን እንደሆነ ለማወቅ የሰሜን እዝ አዛዡ መጀር ጀኔራል በላይ ስዩምና የትግራይ የጊዜያዊ አስተዳደር ባለሥልጣኖች ያሉትን መስማት ይበቃል ብለዋል። አሁን ባለፈው የሰሜን እዝ ኃላፊው መጀር ጀነራል በላይ ስዩም የኤርትራ ሰራዊት ገብቶ ትግራይ ውስጥ እንዳለ ትግራይ ውስጥ እየፈጸመው ያለው ግፍ በጣም እንደሚያሳዝናቸው በጣም እንደሚያበሳጨውን ጠቅሰው ተናግረዋል። ከመቀሌ ነዋሪዎች ጋር ውይይት ያደርጉ ከዛም ቀጥሎ ጊዜያዊ የመቀሌ ከተማ ከንቲባ አቶ አታክልቲ ኃይለ ሥላሴ ራሱ እሱም የኤርትራ ሰራዊት ትግራይ ውስጥ እንዳሉ ትግራይ ውስጥ እየፈጸሙት ያለው ግፍና በደል በጣም እንደሚያበሳጨውም ተናግረዋል። በጣም በሚገርም ሁኔታ ደግሞ የጊዜያዊ አስተዳደር ዋና ኃላፊ ተደርጎ የተሸሙ አቶ ሙሉ ነጋ ከተወሰኑ ሳምንታት በፊት ከመቀሌ ዩኒቨርሲቲ ሰራተኞች ጋር ውይይት አድርጎ ነበር። እዛ ውይይት ላይ ምንድነው ያለው? አቶ ሙሉ ነጋ የኤርትራ ሰራዊት ውቅሮ ድረስ ገብተዋል። አዎ እናውቃለን፣ እንደገባ እናውቃለን፣ ህዝባችንን እንደበደለው እናውቃለን፣ በጣም ካሰብነው በላይ ጥፋት እንዳደረሰ እናውቃለን። ግን አሁን ምንም ማድረግ አንችልም፣ ዝም ብላችሁ አግዙን። የኢትዮጵያ መንግስት ያለው አማራጭ አንድና አንድ ብቻ ነው። ተዋግቶ ብቻ ነው የሻእቢያ ሰራዊትን ከትግራይ ሊያስወጣው የሚችለው ተዋግቶ ሊያስወጣ የሚችል ቁመና ሰብአዊ ቁመና ደግሞ የለው ነበር። ያለው በጣም ያበታጫ፣ በቁስላችን ላይ እንጨት እየሰደ ያሉ ምድር ጀኔራል መሐመድ ተሰማ በበኩላቸው ህዝቡ ተዘርፏል፣ ግን የዘረፈው ህወሀት ነው። መድኃኒቱን ሁሉ ህዝቡ እንዳይጠቀምበት ዘርፎ ይዞ ጫካ ገብቷል። ራሱ ዘርፎ ህብረተሰቡን ዝርፊያ አስተምሯል ብለዋል። ስለወደሙት የመሰረተ ልማት ተቋማት ሲናገሩ ደግሞ ህወሀት ነው ያወደማቸው የመከላከያ ሰራዊትና የኤርትራ ወታደሮች ዩኒፎርም ወይም መለዮ አስለብሶ የላካቸው ሰዎች በመከላከያ ኃይሉ ስም በርካታ ወንጀሎች እየፈጸሙ ነው ብለዋል። የዶክተር ደስታ ኃይለስላሴ ምላሽ ራሱ ባለፉት ሀያ ሰባት ዓመታት የሰራውን በዛ በተልማት አፍሶ መድኃኒቶቹን ዘርፎ የሄደው ህወሀት ከሆነ የኢንተርናሽናል ሚዲያ ይፈቀድላቸው፣ እነሱ ገብተው ህዝቡን ይጠይቁ። ህዝቡን ማን እንደረሸ ነው ማን እንደገደለው ማን እንዳስገደለው ዊቅርና የሌላው የአለም አቀፉ ኮሚኒቲ፣ አሜሪካ፣ ዩናይትድ ኪንግደም፣ ሌሎች ሌሎች መንግስታት የኤርትራ ሰራዊት በአስቸኳይ ከትግራይ እንዲወጣ ትግራይ ላይ እየተደረጉ ያሉ የሰብአዊ መብት ጥሰቶች በገለልተኛ አካል እንዲጣሩ ስንቴ ጥሪ እያቀረበ ነው። ይህ እኛን መስደብ ነው፣ የትግራይ ህዝብን መስደብ ነው። ራሳቸውን ገድለው ራሳቸውን መሬታችንን ወረው በዚህ በምዕራብ በሽሞራ በወልቃይት በዚህ በራያ በደቡብ በምዕራብ በኩል ደግሞ ለኤርትራ መሬታችን ሰጥተው ከዛ ተመልሰው ደግሞ ቅድም እንዳልኩሽ በቁስላችን ላይ ነው እንጨት እየሰደዱ ያሉት እነዚህ ሰዎች። አትሊስት እንኳን አንዴ ጥፋት ቀፍተዋል። በቃ ጥፋት አርስ ነው ጋር ይቅርታ እናስተካክለዋለን ከማለት ይልቅ ተመልሰው ህዝቡን ነው እየሰደጉት ያሉት። ዶክተር ደስታ አያይዘውም በትግራይ ጦርነት ተፈጸሙ ያሏቸውን ግፎችና በደሎች ዘርዝረዋል። ለምሳሌ አሁን አሁን ባለፈው በቅርቡ አክሱም ላይ ጽዮን ቤተክርስቲያን ላይ የተደረገው ግፍ፣ አሁን ጠንጠሊዮን ገዳም ላይ የተፈጸመውን ግፍ፣ ማርያም ደንገላት ላይ የተፈጸመውን ግፍ፣ ዛላምበሳ ላይ የተፈጸመውን ግፍ፣ አሊተና ዳውሃን ኢሮብ ተጠቅላል ላይ የተፈጸመውን ግፍ፣ ዳጋ ሐሞች የተፈጸመውን ግፍ፣ መበለ ራሱ እየተፈጸመ ያለውን ግፍ ለምሳሌ አሁን በማርያም ደንገላት በፈረንጆች አቆጣጠር ኖቨምበር ሰላሳ ሁለት ሺ ሀያ ነው። ማርያም ደንገላት ላይ እኔ እንኳን ራሴን ባጣራሁት ከሰማንያ አንድ ወይም ሰማንያ ሁለት ሰዎች በላይ ቤተክርስቲያን ውስጥ ተረሽነዋል። አክሱም ላይ ቀኑ ይለያያል፣ ግን ብዙዎቹ የተገደሉት በኖቨምበር ሀያ ስምንት ነው። አሁን አብይ አህመድ ራሱ ፓርላማ ፊት ላይ ቀርቦ አንድ ሲቪሊያን እንኳን አልተገደለም እያለ ሲዋሽ ነበር። ከዛሬ አንድ ሺ ሁለት መቶ ሰላሳ ሰባት ዜጎችን መግበናል። እነዚህ ሲቪሊያን አይደሉም። ስለዚህ እነዚህ ሰዎችን የገደላቸው ህወሀት ከሆነ ህዝቡ ይጠየቅ፣ የትግራይ ህዝቡ ይጠየቅ። ዶክተር ደስታ ኃይለ ስላሴ ይህ መረጃ የተገኘው ከሟቾቹ ቤተሰቦች መሆኑን ገልጸዋል። ሜጀር ጀነራል መሐመድ ወንጀሉን የፈጸሙት ህወሀት የኤርትራ ሰራዊት መለዮ ያለበሳቸው ሰዎች ናቸው ላሉት ደግሞ ዶክተር ደስታ ምላሽ ሰጥተዋል። እሳቸው እንደዛ ይላሉ እና ሜጀር ጀነራል በላይ ስዩም ያው ኢንፎርሜሽን የለውም አያውቅም ማለት ነው። ራታክቲ ሀይለ ስላሴ ዋሽተዋል ማለት ነው ኦር ለብዩ ስፍር ሚካኤል ዋሽተዋል ማለት ነው። ኦር የጊዜያዊ የትግራይ ክልል አስተዳደር አቶ ሙሉ ነጋ ዋሽተዋል ማለት ነው። ቅድም ነው። እነዚህ ሰዎች እርስ እንኳን ሊናበው አልቻሉ። ለምን ሰብአዊ አይደርስም ለሚለው ጥያቄ እርዳታ ይሰጣል ግን ሚዲያ አይዘግበውም ብለዋል ወታደራዊ ባለስልጣን። ዶክተር ደስታ ግን እውነት አይደለም ይላሉ። ለዚህ እርዳታ እንኳን አንድ ህዝቡ እንደዚህ እንዲራ እንዲወድቅ ያደረጉት ራሳቸው ናቸው። ንብረታችንን እንወርሰው፣ መብራት እንዳያገኝ፣ ህክምና እንዳያገኝ የነበሩትን በዚህ ባለፉት ሀያ ሰባት አመታት የተሰሩት ትንሽ መሰረተ ልማቶች ሆስፒታል፣ ፋብሪካዎች የነበሩት የኤርትራ ሰራዊት ገጥቶ በየገጠሩ በየገበሬው በቂ ሄደ የገበሬው ማሳ እያቃጠለ የገበሬውን እህል እያቃጠለ ያለው የኤርትራ ሰራዊት ነው። ዶክተር ደስታ የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ኦቻ ድረገጽ ላይ ያነበቡትንም ገልጸዋል። ሸር እንደሆነ ደግሞ አሁን የዩናይትድ ኔሽንስ ጽዎቻ የሚባለው ዌብሳይታቸው ላይ ዊት አድርገው ነበር ማየት ትችያለሽ። እስካሁን እነሱ አክሰስ ማድረግ የቻሉትን የተወሰኑ ተሰት ብቻ ናቸው ያስቀጠል ግን የጠቅላይ ሚኒስትሩ ጽህፈት ቤት በትግራይ ላይ ካሉት ሰላሳ ስድስት ወረዳዎች ሰላሳ አራት አድርገናል ከዩ አሻል የነጩ የሸቅ ዶክተር ደስታ ኃይለስላሴ ትግራይ ውስጥ በሲቪሎች ላይ ተፈጸሙ የተባሉ ግድያዎችንና በንብረት ላይ ደረሱ የተባሉ ውድመቶችን በመመዝገብ ላይ የተሰማራ ቡድን አባል ናቸው። ለጊዜያቸውና ለትብብራቸው እናመሰግናለን። አሁን ሳምንታዊው ስፖርት፣ አዘጋጅና አቅራቢ ሀብታሙ ስዩም። የቤትኪንግ የኢትዮጵያ ፕሪምየር ሊግ 14ተኛ ሳምንት ጨዋታዎች እየተደረጉ ይገኛል። እሁድ የካቲት 21 2013 ዓ ም በነበሩ ጨዋታዎች ሰበታ ከተማና ድሬዳዋ ከተማ ሁለት ለሁለት አቻ ሲወጡ ፋሲል ከነማ ቅዱስ ጊዮርጊስን አንድ ለዜሮ አሸንፏል። ዛሬ በነበሩ ጨዋታዎች ጅማ አባጅፋር አዳማ ከተማን ሁለት ለአንድ አሸንፏል። በሌላ ጨዋታ ወላይታ ዲቻ ሀዲያ ሆሳናን ሁለት ለዜሮ አሸንፏል። በነገ ሁለት ኢትዮጵያ ቡና ከወልቂጤ ከተማ፣ ባህርዳር ከተማ ከሲዳማ ቡና የሚያደርጉት ጨዋታ ይጠበቃል። የውድድሩን ምዕራፍ በመምራት ላይ የሚገኘው ፋሲል ከነማ ነው በ32 ነጥቦች። ኢትዮጵያ ቡናና ቅዱስ ጊዮርጊስ በጎል ክፍያ ልዩነት የሁለተኛና ሦስተኛ ደረጃን ይዘው ይከተሉታል በ24 ነጥቦች። ከፍተኛ ግብ አስቆጣሪዎችን ሰንጠረዥ ከአንድ እስከ ሦስተኛ የተቆጣጠሩት አቡበከር ናስር ከኢትዮ ኢትዮጵያ ቡና በ17 ጎል ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች እንዲሁም ጌታነህ ከበደ ከኢትዮጵያ ቡና በ10 ጎሎች ናቸው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉስ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና እደሩ።